nagatula the voice of america be away <laughs> በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እሁድ ህዳር 12 2014 ዓ ም ዝግጅታችን ጀመረ። እነዚህ ማንነቶች የራሳቸውን ማንነት ማቀብ በአንድ በኩል ከዛ በኋላ ደግሞ ፈቅደው ሁላችንም ማንነታችን እንደተጠበቀ ሆኖ እንደተከበረ ሆኖ አብረን ደግሞ አንድ ላይ እንዲሆን ብሎ የሚያምኑ ደግሞ አካላት አሉ በእነዚህ መካከል የሚደረግ ቁርቁስ ነው። ቀደም ሲል የሰማችኋቸው ከሁለት ሳምንት በፊት ዋሽንግተን ዲሲ ውስጥ መመስረቱ ይፋ የተደረገው የኢትዮጵያ ፌዴራሊስት እና ኮንፌዴራሊስት ኃይሎች የጋራ ግንባር አስተባባሪ አቶ ዮሐንስ አብርሃ ናቸው። ሲጀመር ይህ ፓርቲ ከጥንቱም ቢሆን ለመገንጠል የተቋቋመ ነው። ቅላቻ ላይ እየተመሰረተ ነው። ቀላት ብሎ ህዝብን የፈረጀ ነው። አሁንም መሬት ላይ በውጊያ ላይ ባሉበት ወቅት ወይም ደግሞ አሁን ጦርነትን በከፈቱበት ጊዜም እንኳን ሲታይ ማህበረሰብን እንደ ማህበረሰብ እንደ ህዝብ በጠላትነት ፈርዶ የሚንቀሳቀስ ቡድን ነው። እኚህኛው ደግሞ አቶ ውብሸት ሙላት ይባላሉ። የህግ ባለሙያና አማካሪ ናቸው። ባለፈው ሳምንት የጀመርነው ዝግጅት ክፍል ሁለት በምሽቱ ይቀርባል። እስከ ምሽቱ አራት ሰዓት አብራችሁን ቆዩ። ሌሎች ዝግጅቶችም ይዘን አብረናችሁ እናመሻለን። ዝግጅቶቻችንን በዌብሳይታችን አምሃሪክ ቪኦኤ ኒውስ ዶት ኮም በፌስቡክ አት ቪኦኤ አምሃሪክ በቀጥታ ማዳመጥ ትችላላችሁ። ጤና ይስጥልኝ እንደምናመሻችሁ፣ የተከበራችሁ አድማጮች የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ጤና ይስጥልኝ እንደምናመሻችሁ አድማጮች፣ የሰዓቱን ዜና የማሰማችሁ ቆንጂት ታየ ነኝ። ዩናይትድ ስቴትስ ከአፍሪካ ጋር ያላትን አጋርነት ለማጠናከር የምታደርገው ጥረት ሊመዘን የሚገባው በሚያስገኘው ውጤት ላይ መሆን አለበት ሲሉ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን አሳሰቡ። የውጭ ጉዳይ ሚኒስትሩ ይህን ያሉት ዩናይትድ ስቴትስ የሚበዛውን የውጭ እርዳታ ከተቀናቃኟ ከቻይና በምታገኘው አህጉረ አፍሪካ ተደማጭነቷን ለማጎልበት የታለመውን ጉብኝታቸውን ትናንት ሴኔጋል ላይ ሲያጠናቅቁ በሰጡት ቃል ነው። ለአምስት ቀናት የዘለቀውን የሶስት ሀገሮች ጉብኝታቸውን ሴኔጋል ላይ ያበቁት ብሊንከን የባይደንን አስተዳደር የአፍሪካ ፖሊሲ ባስረዱበት ንግግራቸው ዩናይትድ ስቴትስ የአፍሪካ ሀገሮችን በአቻ አጋርነት እንደምትመለከት ገልጸዋል። ብሊንከን ትናንት ዳካር ላይ በተካሄደ ጋዜጣዊ ጉባኤ ላይ የምንመዘነው እኔ በምናገረው ሳይሆን በምናደርገው ሊሆን ይገባል። ስለዚህ በቀጣዮቹ ወራትና ዓመታት የምንሰራውን ማየት ነው ብለዋል። የሴኔጋል የውጭ ጉዳይ ሚኒስትር በበኩላቸው ለአፍሪካ የዩናይትድ ስቴትስ ተጽዕኖ ይጠቅማታል ብለዋል። ዩናይትድ ስቴትስ አፍሪካ ውስጥ ፈጽሞ ቅኝ ገዢ ሆና አታውቅም ያሉት የሴኔጋል የውጭ ጉዳይ ሚኒስትር ለእኛ ለሴኔጋላውያን ዩናይትድ ስቴትስ የነጻነት ሀገር ነች ብለዋል። አራት የዩናይትድ ስቴትስ ኩባንያዎች ከሴኔጋል ጋር ባደረጉት ከአንድ ቢሊዮን ዶላር በላይ ግምት ያለው ስምምነት ፊርማ ስነ ስርዓት ላይ የተገኙት ብሊንከን ዩናይትድ ስቴትስ በአፍሪካ ሀገሮች ኢንቨስትመንት ላይ ስትሰማራ ለመገመት የሚያዳግት እዳ ውስጥ አትከታቸውም ብለዋል። ብሊንከን ትናንት ሴኔጋል ላይ የሰሜን ኢትዮጵያን ጦርነትም ጉዳይ ያነሱ ሲሆን በአፍሪካ ህብረትና በአፍሪካ ቀንድ ልዩ ልኡኩ ኦሉሴጉን ኦባሳንጆ መሪነትና በዩናይትድ ስቴትስ ድጋፍ የተያዘው ጠንካራ የዲፕሎማሲ ጥረት እንደቀጠለ መሆኑን አስታውቀዋል። በአስቸኳይ ካለ አንዳች ቅድመ ሁኔታ ተኩስ እንዲቆምና ህይወት አድን እርዳታ ለሚያስፈልገው በሚሊዮኖች የተቆጠረ ህዝብ ሰብአዊ ረድኤት እንዲገባ ግፊት ማድረጋችንን ቀጥለናል ብለዋል። ብሊንከን በንግግራቸው ከክሬምሊን ቤተ መንግስት ጋር ግንኙነት ያለው በድብቅ የሚንቀሳቀሰው የሩሲያ ቡድን ማሊ ውስጥ የዲሞክራሲ ስርዓትን ለመመለስ በሚደረገው ጥረት ጣልቃ መግባቱን እንዲያቆምም አስጠንቅቀዋል። ባለፈው ወር ከስልጣናቸው የተገለበጡትን የሱዳን ጠቅላይ ሚኒስትር አብደላ ሃምዶክን ወደ ስልጣን ለመመለስ በጦር ሰራዊቱና በሲቪል መሪዎች መካከል ስምምነት ላይ መደረሱን የሀገሪቱ ባለስልጣናት ተናገሩ። የጦር ሰራዊቱና የመንግስቱ ባለስልጣናት ዛሬ እሁድ በሰጡት ቃል በጦር ሰራዊቱና ትልቁን ኡማን ፓርቲን ጨምሮ ከፖለቲካ ፓርቲዎች ጋር በተደረሰው ስምምነት እንደ አውሮፓውያን አቆጣጠር ጥቅምት 25 ቀን የመንግስት ግልበጣው ከተካሄደበት ጊዜ ጀምሮ የታሰሩ የመንግስት ባለስልጣናትና የፖለቲካ ሰዎች የሚለቀቁ መሆኑን አስታውቀዋል። ጠቅላይ ሚኒስትር ሀምዶክ ባለሙያዎችን ያካተተ ነጻ ካቢኔ ይመራት። ባለስልጣናቱ ስምምነቱ በይፋ ከመታወጁ በፊት በመናገራቸው ስማቸው እንዳይገለጽ የጠየቁት ባለስልጣናቱ የተባበሩት መንግስታት ድርጅት፣ ዩናይትድ ስቴትስ እና ሌሎችም ስምምነቱ እውን እንዲሆን ወሳኝ ሚና መጫወታቸውን ገልጸዋል። ሉዓላዊ ምክር ቤቱ ዛሬ ስብሰባ ከተቀመጠ በኋላ ስምምነቱን ይፋ እንደሚያደርግ ነው ባለስልጣናቱ የገለጹት። የፖለቲካ ፓርቲዎችና ታዋቂ ሰዎች ያሉበት ብሔራዊ ምክር ቤትም ስምምነቱ ዛሬ እንደሚፈረም ገልጿል። የረጅም ጊዜው አምባገነን መሪ ኦመር አልበሽርን ያስወገደውን አመፅ የመራው የነጻነትና የለውጥ ኃይሎች የተባለው ስብስብ በበኩሉ ከጦር ሰራዊቱ ጋር የሚደረግ ስምምነት አንቀበልም ማለቱ ተገልጿል። ታዋቂው የሶማሊያ ጋዜጠኛ አብዲ አዚዝ ሞሐመድ ጉሌድ በቦምብ ጥቃት መገደሉ ተሰማ። የሶማሊያ መንግስት ራዲዮ ጣቢያ ጋዜጠኛው አብዲ አዚዝ ሞሐመድ ጉሌድ ይበልጡን በሚታወቅበት ስሙ አብዲ አዚዝ አፍሪካ ትናንት ቅዳሜ ሞቃዲሾ ውስጥ መኪና ውስጥ እንዳለ አጥፍቶ ጠፊ ቦምብ አፈንድቶ እንደገደለው ነው የተገለጸው። የራዲዮ ጣቢያው ዳይሬክተር አብዲ አፍሪካ በጥቃቱ ሲገደል አንድ ሌላ ጋዜጠኛ መቁሰሉን የሀገሪቱ ባለስልጣናት እና ባልደረቦቹ ገልጸዋል። የሶማሊያ ብሔራዊ ቴሌቪዥን ዲሬክተሩ ሸርማርኬ መሐመድ ዋርሳሜ በጽኑ መቅሰሉን የመንግስት ቃል አቀባይ አስታውቋል። አልሸባብ ለጥቃቱ ኃላፊነት ወስደዋል። በመጨረሻም የዩናይትድ ስቴትስ የመከላከያ ሚኒስትር ሎይድ ኦስተን ትናንት ባህሬን ማናማ ላይ ከልዑል አልጋ ወራሹ ሳልማን ቢን ሐማድ ቢን ኢሳ ሀሊፋ ጋር ተወያይተዋል። ፔንታገን ባወጣው መግለጫ በፋርስ ባህረ ሰላጤ ውጥረቱ እየተባባሰ ባለበት በዚህ ወቅት ከልዑል አልጋውራሹ ጋር የተነጋገሩት የመከላከያ ሚኒስትር ኦስተን ስለ ዩናይትድ ስቴትስና ባህሬን ግንኙነት ጥንካሬና አስፈላጊነት አውስተዋል። አልጋውራሹን ወሳኝ በሆኑ ጉዳዮች ስለሚያደርጉት ትብብርም አመስግነዋቸዋል። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። በ19 ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እሁድ ህዳር 12 2014 ዓ ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁ ያላችሁት። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አማሐሪክ ዶት ቪኦኤ ኒውስ ዶት ኮም በአት ቪኦኤ አምሃሪክ የፌስቡክ ገጻችን ከሰኞ እስከ አርብ በቀጥታ መከታተል ትችምላላችሁ። አሁን ለዕለቱ ወደ ያዝነው የመጀመሪያ ቅነብረን ይለፍ ዙሪያ የግጭቶች መስፋፋት፣ የአየር ንብረት ለውጥ የሚያስከትላቸው የተፈጥሮ አደጋዎችና በቅርቡ የተከሰተው የኮቪድ-19 ወረርሽኝ በዓለም ዙሪያ በረሃብ የሚጠቁ ሰዎችን ቁጥር በከፍተኛ ሁኔታ እንዳሻቀብ ቢያደርግም በተለይ ባለፉት ሁለት ዓመታት ውስጥ በአፍሪካ በቂ ምግብ የማያገኙ ሰዎች ቁጥር በፍጥነት እያደገ መሆኑን የተባበሩት መንግስታት ድርጅት ያወጣው መረጃ ያሳያል። ይሄ ሁኔታ በተለይ ዝቅተኛ ገቢ ባላቸው የአፍሪካ ቀንድ ሀገራት ላይ እያስከተለ ያለው ተጽዕኖ ምን ይመስላል? ሀገራቱ በምግብ ራሳቸውን እንዲችሉ ምን ማድረግ ይቻላል ስትል ስመኝሽ የቆየ አክሽን አጌንስት ሃንገር የተሰኘ ድርጅት የምስራቅ አፍሪካ ና የአፍሪካ ቀንድ ኃላፊ ሃጂር ማሊምን አነጋግራቸዋለች። ቀጥሎ ይቀርባል። በኮቪድ 19 ወረርሽኝ ምክንያት በዓለም ዙሪያ በረሃብ የሚጠቃው ሰው ቁጥር በእጅጉ እየጨመረ ሄዶ 811 ሚሊየን የደረሰ ሲሆን ይህም ከዓለም ሕዝብ ብዛት አንድ አስረኛ የሚሆነው ነው። የዚህ ቁጥር አንድ ሶስተኛ የሚሆነው ሰው የሚገኘው ደግሞ አፍሪካ ውስጥ ነው። ዓለም አቀፉ ነፍሳድን ኮሚቴ በመስከረም ወር ባወጣው መረጃ በኬንያ በተከሰተው የዝናብ እጥረት ምክንያት ከሁለት ሚሊየን በላይ ሰዎች ለረሃብ አደጋ ተጋልጠዋል። የተባበሩት መንግስታት ድርጅትም ከደቡብ ሱዳን ህዝብ 60 በመቶ የሚሆነው የዕለት ምግቡን ለማግኘት ይቸገራል። ተደጋጋሚ ድርቅ በሚያጠቃት ኢትዮጵያም እንዲሁ በሚሊዮኖች የሚቆጠሩ ሰዎች የእርዳታ እጅ ይጠብቃሉ። በእነዚህ የአፍሪካ ቀንድ ሀገራት በተደጋጋሚ ድርቅ እንዲከሰትና ህዝቦቻቸው ለረሃብ አደጋ እንዲጋለጡ ከሚያደርጉ ዋነኛው ምክንያቶች አንዱ የግጭቶች መጨመር መሆኑን ኢትዮጵያን ጨምሮ በአፍሪካ ቀንድ ሀገራት ረሃብን ለመዋጋት የተቋቋመው አክሽን አጌንስት ሃንገር ሀንገር የተሰኘው ድርጅት የምስራቅ አፍሪካና የአፍሪካ ቀንድ ኃላፊ የሆኑት ሀጅር ማሊም ያስረዳሉ። ዋነኛው ምክንያት በአስር ሺህና በሚሊዮኖች የሚቆጠሩ ሰዎችን ከቤታቸው እንዲፈናቀሉ የሚያደርጉ ግጭቶች መጨመራቸው ነው። ማህበረሰቦች በግጭት ምክንያት ሲበተኑ የራሳቸውን ምግብ ማምረት ያቆማሉ፣ ስለዚህ ለረሃብ ይጋለጣሉ። ከግጭቶች መባባስ በተጨማሪ በአፍሪካ ረሃብ በከፍተኛ ሁኔታ እንዲጨምር አስተዋጽኦ እያደረገ ያለው ሁለተኛው ምክንያት ደግሞ የአየር ንብረት ለውጥ መሆኑን ማሊም ይገልጻሉ። ዓለም አቀፉ የኮቪድ-19 ወረርሽኝም በብዙዎች ሀገራት የሚታየውን የምግብ እጥረት አባብሶታል። ከግጭት በተጨማሪ የአየር ንብረት ለውጥ በአፍሪካ ላይ ከተላቸው ያሉትን አስከፊ ውጤቶች እያየን ነው። ገበሬዎችን፣ አርብቶ አደሮችን የተፈጥሮ አደጋዎች ሲያጋጥሟቸው ሁኔታዎቹን በተለምዶ የሚቆጣጠሩባቸው መንገዶች ነበሯቸው። አሁን ግን በተደጋጋሚ የሚገጥሙ እጅግ ከባድ ድርቅና የጎርፍ አደጋዎች የኅብረተሰቡን አቅም እየሸረሸሩ በመሄዳቸው ምክንያት ባህላዊ የሆኑት የመቋቋሚያ መንገዶችም መስራት አቁመዋል። ከዚያ በተጨማሪ ደግሞ በዓለም ዙሪያ የተከሰተው የኮቪድ-19 ወረርሽኝ በምግብ አቅርቦት ላይ ከፍተኛ የሆነ ተጽዕኖ አድርሷል። ማሊም እንደ ምሳሌ ከአፍሪካ ሀገራት በእድሜ ትንሽ የሆነችውን ደቡብ ሱዳንን ያነሳሉ። ራሷን ችላ ነጻ ከሆነች የአስር ዓመት እድሜ ያስቆጠረችው ደቡብ ሱዳን ለእርሻ ምቹ የሆነ ለም መሬት ቢኖራትም በሀገሪቱ በሚገኙ የተለያዩ ጎሳዎች መካከል የሚከሰተው ተደጋጋሚ ግጭት ከሁለት ሚሊዮን በላይ የሚሆነውን አምራች ህዝቧን ለስደት ዳርጎታል። ይህ ሁኔታ ህዝቡ ምግብ እንዲያመርት አድርጎታል። ተጨማሪ ሚሊዮኖች ደግሞ በሀገር ውስጥ ተፈናቅለዋል። በዚህ ላይ ደግሞ በተደጋጋሚ የሚከሰተው የጎርፍ አደጋ ለም የነበረውን መሬት እያወደመውና ረሃብ በተከሰተበት ወቅት ማረስ እንዳይችሉ እያደረጋቸው በመሆኑ የደቡብ ሱዳንን ማህበረሰብ ለከፍተኛ ጉዳት አጋልጦታል። አብዛኞቹ በአፍሪካ ውስጥ የሚታዩት ግጭቶች ስር የሰደዱና ለረጅም ዓመታት መብረድ ያልቻሉ ናቸው። ማሊም እንደሚሉት ለዚህ ዋናው ምክንያቱ የተፈጥሮ ሀብት መመናመንና የቀሩትን ጥቂት ሀብቶች ለመጠቀም የሚደረግ ሽኩቻ ነው። ህዝቦች ያሏቸውን ሀብቶች ተገቢ በሆነ ሁኔታ ማጋራት የሚችሉበትንና የተፈጥሮ ሀብቶቻቸውን መንከባከብ የሚችሉበትን ሁኔታ ካላገኝን የተለያዩ ማህበረሰቦች ለአደጋ መጋለጣቸው ይቀጥላል። ይህ ደግሞ ችግሮቻቸውን መቋቋም የሚችሉባቸውን መንገዶች ይሸረሽረዋል። ከዚያ ደግሞ ወደ ግጭት እንዲገቡ ያደርጋቸዋል። ማሊም የሚሰሩበት አክሽን አጌንስት ሀንገር የተሰኘው ተቋም በ50 ሀገራት በሚገኙ በረሃብ አደጋ ለተጠቁ 25 ሚሊየን ሰዎች የሚያገለግል ሲሆን በዋናነት ማህበረሰቦች መልሰው በምግብ ራሳቸውን እንዲችሉ የተለያዩ መንገዶችን ይቀልሳል። ለምሳሌ ከፍተኛ ረሃብ ካጋጠማቸው አካባቢዎች አንዱ በሆነው ሰሜን ሶማሊያ ከምንረዳቸው ገበሬዎች አንዱ እኛ ባሰለጠን ነው የአስተራረስ ዘዴ መሰረት እጅግ አስቸጋሪ ሆነ ሁኔታ ውስጥ ዘርቶ ማብቀል እንዲችል በማገዛችን ከአምስት ወር ባነሰ ጊዜ ውስጥ ከአንድ ሺ ዶላር በላይ ትርፍ ማግኘት ችሏል። በሶማሊያ 1ሺ ዶላር እጅግ በጣም ብዙ ገንዘብ ነው። ስድስት ቤተሰቦችን ለስድስት ወር ማኖር ይችላል። አፍሪካ በአየር ንብረት ለውጥ ምክንያት በሚከሰቱ አስከፊ ጎርፎችና የድርቅ አደጋዎች ውስጥ እያለፈች ባለችበት በዚህ ወቅት በስኮትላንድ ግላስጎ ከተማ ሲካሄድ የቆየው 26ኛው የዓለም የአየር ንብረት ለውጥ ጉባኤ ወይም ኮፕ 26 ባለፈው ሳምንት ቢጠናቀቅም በዓለም ዙሪያ ለሚታየው ሶስት አራተኛ ሙቀት አማቂ ጋዞች ልቀት ምክንያት የሆኑት ሀብታም ሀገራት ስምምነት ላይ መድረስ ባለመቻላቸው ለችግሩ መፍትሄ ማበጀት ሳይቻል ቀርቷል። ይሄ እንደ አፍሪካ ቀንድ ላሉ ሀገራት አሳዛኝም አስፈሪም ዜና ቢሆንም ማሊም ቢያንስ በሀገር ውስጥ መደረግ የሚችሉ ለውጦችን በማከናወን ተጽዕኖውን መቀነስ ይቻላል ብለው ያምናሉ። የአየር ንብረት ለውጥ እጅግ አሳሳቢ ነው። እያየነው እንዳለነውም ማዳጋስካር በአየር ንብረት ለውጥ ምክንያት ረሃብ የተከሰተባት የመጀመሪያዋ ሀገር ሆናለች። በብዙ ሀገራት የውሃ ምንጮች እየደረቁ፣ ለም የነበሩ ሀገራት ምርት መስጠት እያቆሙ ነው። ይሄ ሁሉ የአየር ንብረት ለውጥ ጽኑ ነው። ይህን ለማስቀረት በሀገር ውስጥ የሚደረጉ ጥረቶችን ማጠናከር የሚቻል ቢሆንም አብዛኞቹ ማህበረሰቦች የደረሱትን ችግሮች ለመፍታት መታገዝ ይፈልጋሉ። የተባበሩት መንግስታት ድርጅት መረጃ እንደሚያሳየው የኮቪድ-19 ወረርሽኝ የዓለምን ሁኔታዎች ከመቀያየሩ በፊት በዓለም ላይ የምግብ እጥረት ያጋጠማቸው ሰዎች ቁጥር በ15 ከመቶ ቅናሽ አሳይቶ ነበር። አሁንም ይህን ማድረግ ይቻላል። ብለው የሚያምኑት ማሊም አርባ የአሜሪካን ዶላር አንድን ሰው ከረሃብ የመታደግ አቅም እንዳለው ይገልጻሉ። ይህ እንዲሆን ግን የግለሰቦች መንግስታትና ዓለም አቀፉ ማህበረሰብ ከፍተኛ ድጋፍ ወሳኝ መሆኑን ያሰምሩበታል። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። መኝሽን እናመሰግናለን። አድማጮች ወደ ተከታዩ ዝግጅታችን እንውሰዳችሁ። ባለፈው ሳምንት የጀመረ ነው እና በሰዓት መገታት ምክንያት ለዛሬ በይደር ያቆየ ነው ነው ከሁለት ሳምንታት በፊት ዋሽንግተን ዲሲ ውስጥ መግለጫ የሰጡ የፖለቲካ ድርጅቶች ህወሓትና ኦነግን ጨምሮ ዘጠኝ ሆነው የኢትዮጵያ ፌዴራሊስትና ኮንፌዴራሊስት ኃይሎች ጥምረት በሚል መመስረታቸውንና ስልጣን ላይ ያለውን መንግስት በኃይል በማውረድ የሽግግር ሂደት እንዲኖር ለማድረግ እንደሚሰሩ ይፋ አድርገዋል። በሌላ በኩል ደግሞ ይህንን መግለጫ ተከትሎ አዲስ አበባ ላይ መግለጫ የሰጡ የአዲስ አበባ የፖለቲካ ፓርቲዎች የጋራ ምክር ቤት ህወሓትና ራሱን የኦሮሞ ነጻነት ሰራዊት የሚለው ኃይል ኢትዮጵያን የማፍረስ ተልዕኮ በመወጣት ላይ ናቸው ሲሉ ገልጸዋል። የህግ ባለሙያውና አማካሪው አቶ ውሸት ሞላ በበኩላቸው የፖለቲካ ድርጅቶቹ ስብስብ ኢትዮጵያ ውስጥ ካለው ተጨባጭ ሁኔታ በእጅጉ የራቀ ነው ብለውታል። ባለፈው ሳምንት በዚህ ዙሪያ የተሰናዳ የመጀመሪያ ክፍል አስደምጠናችሁ ነበር። ክፍል ሁለት ቀጥሎ ይቀርባል። በካናዳ የሚገኙት የህወሓት ተወካዩ እንዲሁም የዘጠኞቹ ድርጅቶች አስተባባሪዎች አንዱ የሆኑት አቶ ዮሐንስ አብርሃም ባለፈው ሳምንት ዝግጅታችን ግንባሩ የኢትዮጵያን መንግስት በኃይል የማስወገድ አላማ እንዳለው ገልጸው ነበር። ለዚህም ተከታዩን ጥያቄ አንስቼላቸው ነበር። መንግስት ለድርድር ለመቀመጥ ፈቃደኛ ቢሆን ያንን አትቀበሉም ማለት ነው? አይቀበልም ማለት ነው። ይህ ትብብር። አዎ፣ በትብብሩ መሰረት እስካሁን በቂ የሆነ ጉዳት አድርሰዋል። ኢትዮጵያን ላይ ከበቂ በላይ ልመና ተደርጎለት አልቀበልም ብሏል። ስለዚህ ከአሁን በኋላ የመጨረሻው እርምጃ መውሰድ አለብን ብለው ነው ግንባር የፈጠሩት ድርጅቶች የወሰኑት። ያ ግን የሚወሰደው እርምጃ ደግሞ በጉልበት መወገድ አለበት የሚል ነው። ማለት የዓለም አቀፍ መንግስታት ዩናይትድ ስቴትስን ጨምሮ፣ ዛሬም የወጡ መግለጫዎችን ጭምር ያለምንም ቅድመ ሁኔታ የተኩስ አቁም እንዲደረግ እና ሁሉም አካላት ወደ ድርድር እንዲገባ የሚጠይቁ ግፊቶች እያየሉ መጥተዋል። ስለዚህ ከነዚህ ሀሳቦች ጋር አይቃረንም፣ እናንተ የወሰናችሁት ውሳኔ አይቃረንም የሚል እምነት አለኝ። ዓለም አቀፉ ድርጅቶች፣ ትልቅ ሀገሮቹ፣ ቅድም የተጠቀሱትን ባለፉት አስር አስራ አንድ ወራት ያለማቋረጥ ሲያቀርቡት የነበረው ጥሪ አለ የሲቀርብ የነበረ ጥሪ ትግራይ ውስጥ እየተደረገ ያለው እየተካሄደ ያለው ጭፍጨፋ፣ ሰው መግደል መቆም አለበት ያለ አግባብ ያለ ሕግ የትግራይ መሬት የያዘ አካል ትግራይ መውጣት አለበት። የአማራን እየተጠቀሰ የኤርትራን እየተጠቀሰ ማለት ነው። ትግራይ በረሃብ እንዲያልቅ በበሽታ እንዲያልቅ ተከበዋል። ይህንን ከበባ መሰበር መቻል አለበት መከፈት መቻል አለበት እያሉ አስራ አንድ ወራት ለፍፈዋል። እነዚህ አካላት የሚሰማቸው አካል አላገኙም። ሰሚ አካል ስላላገኙም እኛም ስናቀርብ የነበር ነው። ይህንን ነው እኛ ስል አሁን ግንባር የፈጠሩት ፓርቲዎች ዘጠኙም ፓርቲዎች ማለት ነው። ከዚህ በኋላ ለነዛም አካላት ጥሪ ሲያቀርቡ የነበሩትም አካላት ሲያቀርቡት ለነበረው ጥያቄ ሁነኛ ምላሽ ሊሰጣቸው የሚችለው ጥሪ የተደረገለት ጥሪውን ወደ ጎን ትቶ በጉልበት ብቻ ነው መፍትሄ መስጠት የሚችለው ብሎ ሲንቀሳቀስ የነበረ አካል በማስወገድ ብቻ ነው የሚሆነው። አሁን ሲጠቅሱ እነዚህ አካላት ፌዴራል መንግስቱ ኃይልም የኤርትራ መንግስትም እንዲወጡ ሲጠይቁ ነበር ብለዋል። የህዋት ኃይሎች ከያዟቸው የአማራ ክልል ቦታዎች እንዲወጡ ሲሉም ይጠይቃሉ። እሱም አልተፈጸመም፣ እሱን አላካተቱትም። እውነት ነው ቀድምም ለማንሳት ሞክር ያለው ጥሪ ሲያቀርቡ እያሏቸው የነበሩ ነገሮች ነበሩ። የተያዙ ቦታዎች መለቀቅ መቻል አለባቸው ብሏል፣ በኤርትራም በአማራም። ከዛ በላይ ደግሞ ግን የተቀመጡ ነገሮች ነበሩ። አንደኛው ከበባው፣ ቅድም እንዳለ የከበባው መነሳት መቻል አለበት የሚል ሁለተኛ፣ ትግራይ ውስጥ የተደረገ አሰቃቂ የሆነ ግፍ አለ። ያንን ተጣርቶ ይህን ወንጀል የፈጸሙት ወደ ህግ መቅረብ አለባቸው የሚል ነበረ። የትግራይ መንግስትም ፓራልን ይህንን የሚመስል ቅድመ ሁኔታ ነበር ያስቀመጠው። ወንጀል የፈጸሙት ወደ ህግ ይቅረቡ፣ አላግባብ የተያዘ መሬት የያዙ አካላት ይነሱ፣ እንደዚህ ከተደረገ እኛ ወደ ሌላ የምንሄድበት ምንም አይነት ምክንያት የለንም፣ የሚል በግልጽ ነበር ተደጋግሞ ሲነሳ የነበረው። የትግራይ ከዛ ይውጣ ተብሏል እንዳልሽ እውነት ነው። ትግራይ ግን ወደዛ የሄደው የሰው መሬት ለመውረድ አይደለም፣ የሌላ አካል መሬት ለመውሰድ ብሎ አይደለም፣ ወደ የተደረገበትን ከበባ የተደረገበትን ዘር ማጥፋት እንቅስቃሴ ለማስወገድ ነው ወደዛ የሄደው። አሁንም አልተወገደም፣ ያኛው አልተወገደም። ደሴ ላይ ሆነን እንኳን ወደ መቀሌም ወደ ሌላ የትግራይ አካባቢም አውሮፕላን እየላኩ ንጹሐን እየገደል አቶ ብሸት ድርድርን በተመለከተ ላነሳንላቸው ጥያቄ ምላሽ ሲሰጡ ቀድሞውኑ አንድን ሀገርና ሕዝብ ለማፍረስ ሕዝቦቿን ለመበተን የተነሳ ድርድር ብሎ እንዴት ይጠይቃል ሲሉ መልሰው ይጠይቃሉ። እንግዲህ እኮ ሁላችንም የምናውቀውና ሆም ብለው መዘንጋትና መርሳት ከሚፈልጉት አካላት ውጭ የአንድ ሀገር የመከላከያ ሰራዊት ላይ ትንሽት ተኩሶ ወደፊት እንደዚ አይነት ችግር በጥሮ ድርድር ማለት ይሄ አንድ ሀገር መንግስት ምንም አላት ተብሎ አይታሰብም። መከላከያ ሰራዊቱ ላይ ወይም ሉዓላዊነቱ መገለጫ የሆነው ተቋም ላይ ያንን አይነት አጸያፊና ነውረኛ ድርጊት ተፈጽሞ መከላከያ ሰራዊቱን ለማፍረስ በርካታ እርቀት ተሂዶ እንደዚ አይነት ወንጀል ከተፈጸመ በኋላ ወንጀለኛም ሆኖ ልደራደር ማለት ይሄ ለሕግና ስርዓት በፍጹም ተገዢ አለመሆን እስከ ዛሬ ይዘውት የነበሩት ነገር አንሶኛል ብሎ ከእንደገና ከመነሳት ወይም ደግሞ ሲግብግብ ከመሆን የሚመነጭ ነው። ይሄንንም ብሎ ያም ሆኖ አቶ ዮሐንስ አሁን የምንቀበለው ድርድር የለም ባሉት ላይ አቶ ብሸት አስተያየት እንዲሰጡ ጠየቅናቸው። ከአሁን በኋላ በኃይል ወይም በመከላከያና በተመሳሳይ የወታደራዊ አቅም የበላይነት አግኝተናል ብለው በቅዥት ያሰቡት ይመስለኛል። ይህንን በቅዥት የምልበት ምክንያት አንደኛ አሁን ያለው ጦርነት ባህሪ ካለመረዳት የመነጫ የሀገሪቱ በተለያዩ ብሄሮች ተከፋፍላ ወይም ደግሞ የብሮች ከሚናቁትም እየሰፋ ሄዶ እየገነነ ሄዶ አሁን ያለንበት ሁኔታ ላይ ደርሰናል። በእንደዚህ አይነት ሁኔታ የትግራይ ወይም ደግሞ የትህነግ ሰራዊት የገፋ ነው ወይም ደግሞ ልቆጣጠር እችላለሁ ከሚል የቅዥት አሰስመንት የመነጨ ይመስለኛል። ወይም ደግሞ አሁን አድቫንስ እያደረግን ስለሆነ ወይም አሁን ያለበት ኮምፒቻ ደጋ አካባቢ ስለሆነ ጥንቀኝሽ አካባቢ ስለሆነ እናሸንፋለን የሚል የፕሮፓጋንዳ አካል ነው። ይሄ በራሱ የኢንፎርሜሽን ዋርፌርም አካል ነው፣ ይሄ ንግግር በራሱ ማለት ነው። እና ከዚህ ከኢንፎርሜሽን ዋርፌር ወይም ከሳይኮሎጂካል ዋርፌር ከመረጃና ከስነ ልቦና ጦርነት አንጻር ብቻ ነው እንጂ ይሄ ሊታይ የሚችለው ነባራዊ ከነባራዊ ሁኔታው በፍጹም የራቀ ነው። ጥሩ አንድ ነገር ብቻ ማለት የምፈልገው ብቻ ሀገር ባለቤት አላት፣ ባለቤት አልባ አይደለችም። መንግስት አሁን ያለው መንግስት በምርጫ ተመረጠ ወይ? ምን አለ ህጋዊ ነው አይደለም ዲሞክራሲያዊ ነው አይደለም የሚለው እንዳለው ነው። ተገረ ጅም ታሪክ ያላት ህዝብ ያላት የቆየ ባህልም ታሪክም የአርበኝነት መንፈስም ያለው ህዝብ እና የሀገር ባለቤት አለው ማንም ብሎ ከውጭ ሆኖ በሚዘውረው ወይም ደግሞ በሆነ ሚዲያ የፕሮፓጋንዳ ጦርነት እና በመረጃ ጦርነት፣ በስነልቦና ጦርነት የሚፈርስ ሀገር አለ ቶ የሀገር ባለቤት አለው። በአሜሪካ ሆኖ ነው ማቲያቶ ለመጠጣት የሚሰባሰሙ ድርጅቶች እና ስፖንሰሮቻቸው የምትፈርስ ሀገር አይደለችም። መንግስት ሊንገራገጭ ይችላል። መንግስት ልሄር ሊመጣ ይችላል። ኢትዮጵያ እንደ ሀገር ግን ትቀጥላለች። የነዚህ ድርጅቶች ወይም ደግሞ ግንባሮችን አጠቃላይ አካሄድ በተለይ በተለይ ለትግራይ ህዝብ እጅግ በጣም አደገኛ አካሄድ ነው እና ለትግራይ ህዝብም የሚያዝኑ ከሆነ ከዚህ ድርጊታቸው መጣቀብ ቢታቀሙ ጥሩ ነው። ኢትዮጵያ ነው ባለቤት አላት። ሀገር ይሄ ሀገር ባለቤት አለው የሚለውን ማስተላለፍ ነው ሚፈልግ። ለአቶ ዮሐንስ የግንባሩን መመስረት ይፋ በተደረገ ጊዜ የተሰጠውን ገለጻና ስለ ስብስባቸው ጥያቄ አንስተንላቸው ነበር። ሌላ በመግቢያው ላይ መግለጫ የሰጡት ወይም ማብራሪያውን የሰጡት ግለሰብ ይሄ ቡድን ይሄ ስብስብ በዋናነት የትግራይ ተወላጆች ከዛ ደግሞ ቅማንት፣ ኦሮሞ፣ አገው እንደዚህ በማንነታቸው ተነጣጥሮ ጥቃት ሲደርስባቸው ነበረ፣ ኢትዮጵያ ውስጥ ብለው ያነሳሉ። በተመሳሳይ ደግሞ በኢትዮጵያ ውስጥ ያሉ የአማራ ብሔር ተወላጆች ብሔርና ማንነትን መሰረት ያደረገ ጥቃት ለረጅም ዓመታት ሲካሄድባቸው እንደቆየ ዝርዝር ማብራሪያዎችን እየጠቀሱ ይናገራሉ። አሁን ደግሞ እናንተ ባደረጋቸዋቸው ስምምነቶች ውስጥ ለምሳሌ ዘጠኙን ብናያቸው የአማራን የሚወክል ወይም የአማራን ውክልና ያለው አንድም ሰው አላካተታችሁም። ለምንድን ነው ይሄ የሆነው? እንደሚባለው አማራ እንዲጠፋ ወይም አማራ በኢትዮጵያ ውስጥ ውክልና እንዳይኖረው የማድረግ አካሄድ አለ ለሚሉ እንደ ማሳያ መሆን አይችልም ወይ? ይሄ አካሄድ ሊሆን አይችልም የሚል እምነት ነው ያለኝ። ጽዮን፣ መጀመሪያ ምናልባት ከመነሻው ስላነሳችሁ ከመነሻው ብናነሳ ጥሩ ነው። ኢትዮጵያ ውስጥ ያሉት የፖለቲካ አለመስማማቶች የፖለቲካ ሽኩቻዎች ከሁለት ነገር የሚነሳ ነው የሚልነት አለን። በአንድ በኩል ሁሉንም እንደ አንድ የምታይ እንደ አንድ የምታይ ስል አንድ ቋንቋ፣ አንድ ሃይማኖት፣ አንድ አለባበስ፣ አንድ አነጋገር ብቻ የሆነ ኢትዮጵያ የሚል አስተሳሰብ ያለው አካል አለ። ሌላው እንዳታሳዩኝ እንዳታነሱብኝ ብሎ የሚያምን ማለት ነው። በሌላ በኩል ደግሞ ኢትዮጵያ ውስጥ ከሰማንያ በላይ የተለያዩ ማንነቶች አሉ። እነዚህ ማንነቶች የራሳቸውን ማንነት ማቀብ በአንድ በኩል ከዛ በኋላ ደግሞ ፈቅደው ሁላችንም ማንነታችን እንደተጠበቀ ሆኖ እንደተከበረ ሆኖ አብረን ደግሞ አንድ ላይ እንሆን ብሎ የሚያምኑ ደግሞ አካላት አሉ። በእነዚህ መካከል የሚደረግ ቁርቁስ ነው። እኔ የሁለተኛው አካል ችግር አለው ብያለሁ። ምክንያቱም ወዶ ያደረገው አይደለም እግዚአብሔር ሲፈጥሩ አንዱ ወዶ አማራ ወይም ደግሞ ወዶ ትግራዋይ ወዶ ሲዳማ ተወላጅ አድርጎ አልፈጠረውም እግዚአብሔር። ተፈጠረ ይሄ ሰው ከተፈጠረ፣ የእግዚአብሔርን ተፈጥሮ በመተላለፍ አንተ ቋንቋ አይደለም ቋንቋ አማርኛ ነው የምትበላው ዶሮ ወጥ ነው የምትለብሰው ሸማ ነው ብሎ የሚነሳ አካል ካለ ስህተቱ የሚሆነው የዛ አካል ስህተት ነው እንጂ ተፈጥሮን ተቀብሎ እግዚአብሔር የፈጠረውን አካባቢ ቆየ የሚኖር ሰው አይደለም የሚል እምነት አለ። ቅድም በመግቢያ ላይ ስናገር እንዳነሳሁት ይሄ ስብስብ አንዱ ኮር ፕሪንስፕል ብሎ የወሰደው ኢትዮጵያ ውስጥ የተለያየ ማንነት አለ። እነዚህ ማንነቶች የራሳቸውን እድል ባልተገደበ መልኩ ራሳቸውን እንዲወስኑ የሚያደርግ ስምምነት ነው። ወይም ደግሞ ይህንን መርህ የተቀበለ ነው። ይህንን መርህ የሚቀበል ከባህር ዳርም ይሆን፣ ከጎንደር፣ ከወሎ፣ ከሌላም አካባቢ በማንኛውም ሰዓት ለመግባት መድረጉ ክፍት ነው። ይህንን አልቀበልም የሚል አካል ካለ ግን በሌላው ጎራ ነው ያለው ማለት ነው። የነዚህ አንጻር የተሰለፈ ነው ማለት ነው። ከነዚህ አንጻር የተሰለፈ ከሆነ ደግሞ ወደዚህ የሚገባበት ወይም ደግሞ እዚህ ላይ አልተጨመረም የሚባልበት ነገር ሊነሳ የሚችል አይመስለኝም። ስለዚህ መነሻው የፖለቲካ ልዩነታችን ኢትዮጵያ ውስጥ ያለው ከየት ነው የሚነሳው የሚል ነው። የአማራ ህዝብ፣ አብዛኛው የአማራ ህዝብ የሚበደል መሆኑን አውቃለሁ። ኤሊት ነን የሚሉት ሰዎች በሚያደርጉት ያልተገባ እንቅስቃሴ፣ በስሙ በሚያደርጉት በሚነግዱት ንግድ እንደሚጎዳ አውቃለሁ። አብዛኛው የአማራ ህዝብ እነሱን ተው የማለት ኃላፊነት ደግሞ ግን የህዝቡ ነው የሚል እምነት አለ። አቶ ብሸት ይህንን ሀሳብ ይቃወማሉ። እንደ ውሀት ወይም ደግሞ እንደ ትህነግ ጠቅላይ የሆነ ስብስብ ወደፊትም ይፈጠራል ወይ? አንደኛ ነገር ይህ ቡድን በእኩልነት ፈጽሞ የማያምን ቡድን ይህ ደግሞ ስልጣን ላይ በነበረበት ወይም በዋናነት ኢትዮጵያ ሚዘውርበት በነበረበት ወቅት የነበረውን ኤክስፔሪንስ ወይም ደግሞ ልምድ ማስታወስ ብቻ በቂ ነው። አራት ድርጅቶችን ብቻ አሰባስቦ ሌላውን አጋር አድርጎ በኢትዮጵያ ላይ እንዳይሳተፉ ከልክሎ ራሱ ብቻውን አዛዥ ናዛዥ ናዛዥ ሆኖ ሲሰራ የነበረ ድርጅት መሆኑ ይታወቃል። ሁሉንም ነገር ጠቅልሎ የመስራት አባዜ የተጠናወተው እንደዚህ ድርጅት ያለ አይመስለኝም። ሲጀመር ይህ ፓርቲ ከጥንቱም ቢሆን ለመገንጠል የተቋቋመ ነው። ጥላቻ ላይ የተመሰረተ ነው። ጠላት ብሎ ህዝብን የፈረጀ ነው። አሁንም መሬት ላይ በውጊያ ላይ ባሉበት ወቅት ወይም ደግሞ አሁን ጦርነትን በከፈቱበት ጊዜም እንኳን ሲታይ ማህበረሰብን እንደ ማህበረሰብ እንደ ህዝብ በጠላትነት ፈርጆ የሚንቀሳቀስ ቡድን ነው። ኢትዮጵያንም ለማፍረስ ነው እየሰራ ያለ። ይሄ ደግሞ የዚህ ድርጅት በተለየ ትህነግ አፈቀላጭ የሆኑ ሰዎች የተናገሯቸውን መውሰድ ይቻላል። የፓርቲው ሊቀመንበር ፍር ደብረጽዮን ሲሆንም እንደተናገሩት ደግሞ አንድ ሁለት ጊዜ በሚዲያቸው የዚህ ጦርነት አላማው የተመረጠውን መንግስት ብለ የሚጠሩትን የራሳቸውን መንግስት ወደ ስልጣን ማምጣት፣ ሌሎች ቦታዎችን ነፃ ማውጣት እና የትግራይ ህዝብ ራስን ዕድል በራስ መወሰን ወይም መገንጠል ማረጋገጥ ነው። ይህም በተደጋጋሚ ተናግረውታል። ባለፈው አመት አካባቢ ደግሞ አዘጋጅተውታል የተባለውን ሰነድ የሚያረጋግጠው ወይም ደግሞ ተመሳሳይ ይዘት እንዳለው ማንም ሰው የሚያውቀው ነው። መመሰረት የሚፈልጉት ከእንደገና ሁለት ኦፕሽን ይዘው ነው። አንድ መገንጠል፣ ሁለተኛ ደግሞ በተወሰነ ጊዜ በኢትዮጵያ ማዕቀፍ ውስጥ ቆይተው የብቻቸው ሀገር መመስረት ነው። ኮንፌዴሬሽን ወይም ደግሞ ሉዝ የሆነ ፌዴሬሽን አቋቁመው ትግራይን ነጻ የመውጫ ጊዜ መግዣ ነው። አጠቃላይ አሁን ስንታቸው ማለት ነው እና እንደ ክሮሽያ ሆኖ ላይክ ክሮሻ በሀብት የበለጸገች ሀገር ናት። እዚህኛው ጋር ያላቸው አሰስመንት የተለየ ነው። ሶ ራሳቸውን ችለው ሚሊታሪ ገንብተው ሀገር ሆነው እስከሚወጡ ድረስ ሌላ ተጨማሪ ጊዜ መግዛት እንደሚፈልጉ ነው ከንግግሮቻቸውም ከአዘጋጇቸው ሰነዶች መረዳት የሚቻል ነው። ከዚህ አንጻር ፍላጎታቸው መገንጠል፣ ተወሰነ ጊዜ ወይም ከተወሰነ ጊዜ በኋላ መገንጠል እስከዛው ጊዜ ድረስ ደግሞ ሀገር ለመሆን የሚያስችላቸውን ሪሶርስ እና የመሳሰሉትን ከሌላው መዝረፍ ነው። አሁንም በተግባር እየታየ ያለው ከወደ አማራ ክልል ከገቡበት ጊዜ ጀምሮ ያልተዘረፈ አንድም ንብረት የለም። ያልተዘረፈ የግለሰብ የለም፣ መንግስት የለም፣ የመንግስታዊ ተቋማት ያልሆኑት ድርጅቶች የለም። በሙሉ በደረሱባቸው ቦታዎች በሙሉ እየዘረፉ እና እየወሰዱ እያካበቱ ነው። ከዚህ ከዚህ አሁን የሚመስለኝ ምንድን ነው ፌዴራሊስት ኃይሎች ኮንፌዴሬሽን፣ ምናምን ቡድኖች የሚሏቸው ለጊዜው እንደ ከበር ወይም ደግሞ እንደ መሳለያ የሚጠቀሙባቸው ናቸው እንጂ የእውነተኛ ባህሪያቸውን የሚገልጽም አይደለም። ከዚህ ባለፈ ደግሞ ኢትዮጵያ ውስጥ ፌዴራሊዝምን አልቀበልም ያለ ብሔር ወይም ስብስብ ደግሞ የለም። ፌዴራሊዝም ሲጀመር የቡድን መብት የግለሰብ መብት ምናምን ከሚለው ጋራ በቀጥታ እንትን የሚል አደለም። ለምሳሌ የአሜሪካን ብብሶች አሜሪካ ፌዴራሊዝም የቡድን መብት ላይ የቆመ አይደለም። ሰዎች እንዳሰረ የብሔርን መብት ባለማክበር አንደኛ የሚታወቀው ይሄ ቡድን ነው። ቴሌፍ ነው የብዙ ብሔሮችን በብሔራቸው ብቻ መሰረት አድርጎ በርካታ ግብስ ሲፈጸምባቸው የነበረ ድርጅት ነው። ከባህሪውም አንጻር ፌዴሬሽን ወይም ደግሞ ሼርድ የሆነ ሩልን እና ኢኳሊቲን ወይም ሰልፍ ሩልን የማይቀበል ቡድን ቢኖር ቴሌፍ ነው። እንደ ማህበረሰብ ኢትዮጵያ ውስጥ ፌዴራል አወቃቀረን የማይቀበል የለም። ኮንፌደሬሽን ሲሆን ልክ እንደ ኢዩ ማለት ነው። እንደ አውሮፓ ዩኒየን ማለት ነው። ዘቤስት ኤግዛምፕል ኢዩ ነው። ይሄን ማለት ደግሞ የኮንፌደሬሽን መፍጠር ማለት ሶቨሪን የሆኑ ሀገራትን መፍጠር። አቶ ዮሐንስ አለባበስና የምግብ ባህልን ከጠቅላይነት ጋር አቆራኝተው በሰጡት አስተያየት ላይ የአቶ ውብሸትን አስተያየት ጠይቀንበታል። እንግዲህ ይህምን የሚሉት አሁን ጦርነት የከፈቱት የትነግ ሰዎች ናቸው እና ትነግ የአበሻ ቀሚስ በመልበስ እንግዲህ የትግራይ ሕዝብም እንግዲህ አንደኛ ይመስለኛል ክሮች በመስራትና በመላክም ከሆነ ለነሱ እንግዲህ ከሌላው የተለየ ምናምን አደለም። ይሄ የአንድ ሕዝብ የራሱ ባህል ነው። ክትፎን ኢትዮጵያ አደለም ወይም ደግሞ ቆጮን ኢትዮጵያ አደለም ወይም ደግሞ እንደዚህ ያለ ወይም በላይክ በግመል ያለው ወይም በግመል ግመል የሚያረባ አፋር ኢትዮጵያ አደለም የሚል አማራ ኑሮ ያቃል ብዬ አላስብም። ይሄ ፓርቶ የጦርነቱ አንድ አካል ወይም ደግሞ የሀሰብ ክርክቱ አንደኛ በቃ ማጠንቀኛው ነው ማለት ይቻላል። እንዲህም ተመሳሳይ ጽሁፍ ለምሳሌ ዋለን ዋለል ሲጽፍ አማራም ብቻ ሳይሆን የትግራይንም ጨምሮ ልንጻፈው ይሄንን ቆም ብለው ላይሱፋል ያቀፍታል። ይሄ ማንነትን ለመፍጠር የሚደረግ እንትን ነው። ሁልጊዜም ብሄር የሚፈጠረው ሁለት ነገር ላይ ነው ወይም በብሔር ዙሪያ ሰው የሚሰባሰበው ሁለት ፒላር ወይም ሁለት ምሰሶዎች ላይ በመንጠልጠል ነው። አንደኛ ጠላት የሚል ጠላት ብሎ አንድን ማህበረሰብ በመፈረጅ ኢማጅንድም ሆን ሬልም ይሁን ጠላት በመፍጠር እና ጠላት አለብህ ብሎ እዛ ዙሪያ በመሰባሰብ ሁለተኛ ደግሞ ተረት ወይም ደግሞ የሀሰት ትርክቶችን የሆኑ የእውነት ትርክቶችን ይዞ ሁልጊዜ በማስተጋባት እና በዛ ዙሪያ በመሰብሰብ ነው። በተለይ ሚትን መፍጠር ለብሔር መሰባሰቢያ ነው እና ይሄ የራሳቸውን አጀንዳ ለማራገብ ወይም ደግሞ የትግሬ ብሔርተኝነትን ወይም ደግሞ የሌላ ብሔርተኝነትን ለመፍጠር ሲሉ የፈጠሩት ትርት እንጂ የእውነታውና ተጨባ በመሬት ላይ ያለው የአማራ ማህበረሰብ እንደዚህ አይነት አስተሳሰብን ምንም የለውም። የአማራ ማህበረሰብን እንግለጸው ከተባለ ሊበራል የሆነና ማንም አትንኩኝ ማንንም የማንንም ባህል የማይነካ የራሱንም ባህል የማያስገፍር ነው። በዚህ ሂደት ውስጥ ሰዎች እየሞቱ እየተፈናቀሉ ንብረት እየወደመና አገር አደጋ ውስጥ እየወደቀ ነው እና ይህ ሂደት ሌላ የብዙ ሰዎች ሕይወት እንዲጠፋ፣ ሌላ ውድመት፣ ሌላ አደጋ እንዲያስከትል አያደርግም ወይ የሚል ጥያቄ ለሁለቱም እንግዶች አንስተን ነበር። አቶ ዮሐንስ እንግዲህ መምረጥ ነው። ጽዮን እነዚህ ዘጠኝ ድርጅቶች የተስማሙበት ነጥብ ግልጽ ነው የተባለው ምንድን ነው? ህዝብ እየገደለ ያለ አካል አለ። ውሸት አይደለም። ባለፉት አስራ አንድ ወራት በትግራይ አብዛኛው ስለሆነ ነው እንጂ ኦሮሚያ ውስጥም አማራ ውስጥም አፋርም ሶማሌም የትም ብትሄጂ ወደ ደቡብ ክልልም ብትሄጂ ሰው እየፈጀ ያለ አካል አለ። ይሄ አካል ይወገድ የሚል ነው እያስቀመጡ ያሉት። የለም፣ ይሄ አካል የመላእክ ስብስብ ነው፣ ምንም ማንም ሰው አልገደለም የሚል ካለ መምረጥ ነው። እንግዲህ ያው ይታገላል ማለት ነው ከነዚህ አካላት ጋር ይህ አካል እያለ ያለው ስምምነቱ ላይም እንደተቀመጠው በትግራይም በሌሎች አካባቢዎችም ሕግ ጥሶ ወንጀል የፈጸመ አካል አለ። ከወንጀሎቹ አንዱ ደግሞ ወደ ንጹሀን እህል እንዳይገባ፣ መድኃኒት እንዳይገባ እየዘጋ አለ። ይሄ መከፈት አለበት የሚል ነው። እንግዲህ እህል አለማቅረብ መከልከል፣ መድኃኒት አለማቅረብ መከልከል የንጹሐን ስራ ነው ትክክለኛ ስራ ነው ብሎ የሚያምን ሰው ካለ እንግዲህ ምርጫውን ማየት ነው የሚሆነው ማለት ነው እና እዚህ ላይ የተቀመጡ ስምምነቶች እነዚህ ናቸው። እርግጠኛ ነኝ ኢትዮጵያ ውስጥ ሰላም እንዲመጣ መረጋጋት እንዲመጣ የሚፈልግ ሰው ካለ ሰው ይለቅ ሰው ይበደል ከሚል አካል ጋር አብሮ የሚሄድ አይመስለኝም። ካለ ግን የምርጫ ጉዳይ ነው የሚሆነው ብዬ ነው የምወስድ። ለመሆኑ የዚህ ጦርነት ማብቂያው የት ነው? አቶ ብሸት እንጠየቅ ናቸው የጦርነት የመጨረሻ እንግዲህ መደምደሚያ ፖለቲካ እንደሚሆን ይታወቀ ነው በጦርነት ውስጥ ማሸነፍና መሸነፍ ያለ ነው። መፍትሄው መጨረሻ የሚሆነው ፖለቲካዊ ነው፣ ይሄ የታወቀ ነው። ነገር ግን ይሄ አሁን እየመጣ ያለው ሀይል እያደረሰ ያለው ጉዳት በድርድር የሚቆም አይደለም። ደሴና አካባቢው የደረሰውን ዝርፊያና ውድመት በፖለቲካ ድርድር የሚፈታ አይደለም። ዘራፊ ቡድን ዝርፊያውን ማቆም አለበት፣ የዘረፈውን መመለስ አለበት፣ ላደረሰው ጉዳት ካሳ መክፈል አለበት። ይሄ እና ተመሳሳይ ድርጊት ሳይፈጸም ወይም ሎ ኤንድ ኦርደር ሳይሰፍን እየዘረፉ እየገደሉ ሊኖር አይችልም። ሶ ይሄ በአንደኛው አሸናፊነት መጠናቀቅ አለበት። ነገር ግን ላስቲንግ ሶሉሽን የሚሆነው ወይም በቋሚነት የሁልጊዜም መፍትሄ ሊሆን የሚችለው ፖለቲካዊ መሆኑ ግድ ነው። እነዚህ አሸባሪ ድርጅቶች ናቸው። አሸባሪ ተብለው ተፈርጇል በትክክልም እና ደግሞ የአንድ አሸባሪ ድርጅት ሊፈጽማቸው የሚችሉ ድርጊቶችን በብዙ እጥፍ የፈጸሙ ቡድኖች ናቸው። እነዚህን ኃይሎች ሕግና ስርዓት ስር ውለው ወይም ደግሞ በጦርነት ሂደት ተሸንፈው ከዛ በኋላ የሚኖር ሌላ አካል ጋር የፖለቲካ ድርድር ማድረግ ጤናማ ሊሆን ይችላል። ይሄ አካል ካልተሸነፈ ወደፊትም ሰላም ይሆናል ብዬ የማላስብም። እንደውም ራሱ የበላይ ሆኖ ጂኦ ፖለቲካውን ራሱ ይዘውራለሁ ብሎ ምክንያቱም የዚህ ባህሪ ተፈጥሯዊ ባህሪው የበላይነትና ቀዳሚ ላይ ብሎ ነው የሚያምኑ የበላይ ካልሆን የበላይ ካልሆን የሚልና በእኩልነት የማያምን ሲሚርሚ ብሎ የሚያስብ ድርጅት ስለሆነ ሁልጊዜ ከሚ ነው ሀገርን ለማስቀጠል የሌሎችን መብት ለማስከበር ከእኩልነት ከምናምን ጋር የሚሄድ አይደለምና በአጠቃላይ የዚህ ዋጫው ፖለቲካዊ ድርድር ነው። ነገር ግን ቡድን በወታደራዊ ዝገታ መቀልበስ መቻል አልነበር። አድማጮች በዚህ ጉዳይ ላይ ተጨማሪ ውይይቶችን ይዘን በሌላ ጊዜ እንመለስበታለን። እያደመጣችሁ ያላችሁት በ19 እና በሀያ አምስት ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት በቪኦኤ ኢትዮጵያ ቻናል ንስስ 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምጽ ስርጭት ነው። በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በፌስቡክ አት ቪኦኤ አምሃሪክ ስርጭታችን በቀጥታ ይተላለፋል። ገጻችንንም ጎብኙት። በትዊተር ደግሞ ሀሽታግ ቪኦኤ አምሃሪክ ብላችሁ ብትፈልጉን ታገኙናላችሁ። ተከተሉን። አስተያየት ካላችሁም አካፍሉን። ኢንስታግራምና ዩቲዩብ ላይም አለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪው የስልክ መስመራችን 2022059942 የውስጥ መስመር 14 አስተያየቶቻችሁን በድምፅ በተቀረጸው መመሪያ መሰረት አኑሩ ወይም ሆርን አት ቪኦኤ ኒውስ ዶት ኮም ላይ ኢሜል አድርጉልን። ያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። ወደ ተከታዩ ዘገባ እንለፍ። የኢትዮጵያ የተውኔት ጥበብ አንድ መቶ ዓመት ቢደፍንም ህጻናትና ታዳጊዎችን የሚመለከቱ ስራዎች ግን በተነጻጻሪነት የቅርብ ጊዜ ትዝታዎች ናቸው። እነዚህ ስራዎች የሚያሳዩ ስፍራዎችን በበቂ ሁኔታ ባለመስፋፋታቸው በርካታ ህጻናትና ታዳጊዎች እየተዝናኑ እውቀትን ሊጨብጡ የሚችሉበት እድል አልፏቸዋል። ዛሬ ምሽት ከምናሰማችሁ ዝግጅቶች መካከል የመጀመሪያው ስለ ህጻናት ተውኔት ታሪክና ፋይዳ እንዲሁም ተያያዥ ጉዳዮች የሚያነሳ ነው። በዚህ ጉዳይ ላይ ሀሳባቸውን የሚያካፍሉን እንግዳ ይዘመተናል። እንግዳችን ወይዘሮ ሂሩት ይርዳው ይባላሉ። የህጻናትና ወጣቶች ቲያትር ቤት የተውኔት ጠቢብና የትወና ቡድን መሪ ናቸው። ያነጋገራቸው ሀብታሙ ስዩም ነው። ወይዘሮ ሂሩት ስለ ቲያትር ቤቱ አመሰራረት ከሚያብሯሩበት ይጀምራሉ። ቲያትር ቤት በአስራ ዘጠኝ ሰማኒያ እንዳመተ ምህረት ነው የተመሰረተው ከዛ በፊት በአዋቂ ቲያትር ቤቶች የተለያዩ ቲያትር የህፃናት ቲያትሮች ይቀርቡ ነበረ። ትርጉም የሆኑ ከዘመን የመጡ ባለሙያዎች እንደዚ አይነት ቲያትሮች ያቀርቡ ነበር። በአስራ ዘጠኝ ሰማንያ አንድ አመተ ምህረት ግን የህፃናት ና ወጣቶች ቲያትር ቤት አሁን ያለው ግቢ ማለት ነው ተመሰረተ ማለት ነው። ከዛ ግን በአስራ ዘጠኝ ሰማንያ ሶስት አመተ ምህረት በተለያዩ ችግሮች ስራው ተቋርጦ ነበረ። እንደገና ድጋሚ በ1986 ዓመተ ምህረት የራሱ የሆነ በጀት ተመድቦለት ሙሉ ሆኖ ማለት ነው ሰራተኞች በዛ ተደርገው ተቀጥረውለት ስራውን ጀምሯል። እንግዲህ ከ1986 ዓመተ ምህረት ጀምሮ አሁን እስካለን ጊዜ ድረስ ቲያትር ቤቱ ያው ብቸኛ በኢትዮጵያ ብቸኛ ትያትር ቤት ሆኖ ለህፃናት ቲያትሮችን ሙዚቃዎችን እያቀረበ ይገኛል ማለት ነው። ከህጻናት ተውኔት ጋር በተገናኘ ወርቃማ የሚባል ዘመን ተፈጥሮ ይሆን? ምናልባት የሰማንያዎቹ የዘጠናዎቹ ሊሆን ይችላል። በርከት ያሉ ስራዎች የቀረቡበት ዘርፍ የተስፋፋባቸው አመታት ተብለው ሊጠቀሱ የሚችሉ ይኖሩ ይሆን? በእርግጠኝነት ከዚ ዓመተ ምህረት ከዚ ዓመተ ምህረት ብዬ ልልክ ባልችልም ግን በጣም ለምሳሌ በአመት ስድስት ቲያትሮች የሚቀርቡባቸው ጊዜያቶች ነበሩ በደንብ ማለት ነው። እነዛ የአሁን ለአዋቂ ቲያትር ቤቶች እንደ ገብአት ያወጧቸው በርካታ ባለሙያዎች የሰሩበት ጊዜያቶች አሉ። ባለሳሳት ከሁለት ሺህ ዓመተ ምህረት ጀምሮ ወይም ዘጠናዎቹን አጋማሽ አካባቢ በደንብ እንቅስቃሴዎች ነበሩ። ቲያትር ከአዝናኝነቱ በተጨማሪ በተለይ ለህፃናት ድርብርብ ጠቀሜታዎች እንዳሉት በአንድ መድረክ ላይ ስታጋሪ ሰምተናል። እኛ የተወሰኑትን ጥቅሞች መዘርዘር ይቻል ይሆን? እንግዲህ በጣም ብዙ ጥቅሞች ነው ያለው የህፃናት ትያትር። አንድን ህጻናትን ከማዝናናት ባለፈ ለምሳሌ የአዋቂ ቲያትሮች ማዝናናት ወይም ሌላ እንትን ሊኖራቸው ይችላል። የህፃናት ቲያትር ግን ከማዝናናት ባለፈ ልጆች ስነምግባርን የሚያውቁበት፣ ሀገራቸውን ባህል ሲያውቁ ወቅት ታሪክ እንዲያውቁ የሚደረግበት፣ የተለያዩ አስተሳሰቦችን እንዲይዙ ነገ ለማንነታቸው መሰረት የሚጥሉበት ለምሳሌ ነገ ምን መሆን እንደሚፈልጉ ራሱ እዚጋ ወስነው የሚሄዱበት ሮል ሞዴሎቻቸውን የሚቀርፁበት በርካታ ጥቅሞች አሉት የህፃናት ትያትር። ከዛም ባለፈ ደግሞ ለነገ የኪነ ጥበብ ባለሙያ የሚሆኑ ልጆችን ራሱ የምናፈራበት ነው። ለህጻናት ቲያትርም፣ ሙዚቃ አጠቃላይ ማለት ነው። አዋቂዎችን ቲያትር ከማዘጋጀት ይልቅ የህጻናትን ቲያትር ማዘጋጀት ፈታኝ እንደሆነ የሚያነሱ ሰዎች አሉ። ለህጻናት የሚቀርቡ የተውኔት ስራዎች የሚፈልጉት ምን ልዩ ሁኔታ አለ? ፈታኝነቱስ ከምን የመጣ ነው? የህጻናት ቲያትር የሚፈትነው አንደኛ፣ ለምሳሌ የአዋቂ ቲያትር ስትሰራ፣ ቲያትር ልይ ብሎ ወስኖ ቁጭ ብሎ ለማየት ተዘጋጅቶ የሚመጣ ተመልካች ነው የአዋቂ ቲያትር። የህጻናት ቲያትር ግን ልጆች በየተለያየች ቅጽበት ውስጥ የተለያየ ነገር ሀሳባቸውን ይሰርቀዋል፣ ወደ ተለያየ ነገር ይሳባሉ። ስለዚህ የህፃናት ቲያትር ስታዘጋጅ ከባዱ ነገር በዛ ቲያትር ውስጥ ተጀምሮ ሲያድቅ ልጆች አንድ ቦታ ቁጭ ብለው ያንን ቲያትር እንዲያዩት የሚያስችሉ ድርጊቶችን፣ ኢቨንቶችን፣ የተለያዩ ነገሮችን፣ የሚስቧቸውን ነገሮች ጨምረህ የምታዘጋጀው ቲያትር መሆኑ ነው። ምክንያቱም ከአምስት አስር ልጆች ስልቾች ናቸው። አምስት ደቂቃ አይተው በሌላ ነገር ሊሳሙብህ ይችላሉ። ስለዚህ በየፊሎቹ ልጆቹን የሚስቡ ነገሮች፣ ከለርፉል የሆኑ ነገሮች፣ በድርጊት የተሞሉ ነገሮችን ነው ልታቀርብላቸው የምችለው እንጂ ዲያሎጎችን ብቻ ጸቃ ታሪኩን ብቻ እንዲከተሉት አደርለም፣ ስልቹም ስለሆኑ ማለት ነው። ስለዚህ የህጻናት ቲያትርን ማዘጋጀት ከባድ የሚያደርገው አንድ ይሄ ነው። ሁለተኛው የልጆቹ ፍላጎት የተለያየ ነው። ለምሳሌ አዋቂ ቲያትር በቃ ቲያትር ለማየት የመጣ ነው። ስለዚህ የተለያዩ ፍላጎት ላይኖሩ ይችላል። ልጆች ግን የተለያየ ፍላጎት ነው ያላቸው። አንተ ጋር የሚመጡት ልጆች ደግሞ የሚፈልጉት ምን እንደሆነ ቀድመን አታውቅ ትችላለህ። ስለዚህ የሁሉንም ልጆች ፍላጎት ሊያሟላ የሚችል ስራ ስለሆነ ማቅረብ የሚጠበቅብህ ፈታኝ የሚያደርጉት እነዚህ ነገሮች ናቸው። ወይዘሮ ሄሮድ ከመቶ ሚሊዮን በላይ ህዝብ ባላት ኢትዮጵያ ህጻናት ተውኔቶችን የሚታደሙበት እድል በበቂ ሁኔታ አልተመቻቸም ሲሉ የሚሟገቱ ሰዎች አሉ። ህጻናትና ወጣቶች ቲያትርን ከመሰሉ ጥቂት የማሳያ ስፍራዎች ምናልባትም ብቸኛው ማለት እንችላለን። ከዚያ ውጪ አሁንም በተለያዩ ክልሎች ያሉ ህጻናት ከቲያትር በረከት ሊቋደሱ አልቻሉም ይባላል። ነገሮችን ለማሻሻል ምን መደረግ አለበት? ይሄ በህጻናት ቲያትሩን ብቻ ሳይሆን ያው በአዋቂ ቲያትሩም ያለው ችግር ነው። ቲያትር ቤቶች ያሉት አዲስ አበባ ላይ ብቻ ነው። ሌላ ክልል ከተሞች ላይ ምንም አይነት ቲያትሮች የሉ። ግን ምንድነው መደረግ ያለበት? አንድ በተለያዩ ክፍለ ሀገሮቹ የህፃናት ቲያትሮች የሚቋቋሙበት መንገድ ቢመቻች ነው። ሌላው ደግሞ የህፃናት ቲያትር አሁን እኛ ያለንበት ቲያትር ቤት ራሱ ከከተማ ወጥቶ ስራዎችን ለማቅረብ ብዙ ጊዜ ይሞክራል፣ ሊያስተባል እቅድ ያወጣል። ግን የህፃናት ቲያትርን የሚደግፉ አካላት ስለማይገኙ ያንን ማድረግ ሳይቻል ይቀራል ማለት ነው እና እነዚህ ነገሮች ቢመቻቹ በተለይ ደግሞ አሁን አንተ እንዳልቀው እኛም አንድ ሁለቴ ክልል ላይ ወተን ህጻናት ቲያትር ስንሰራ በጣም በቃ ተሰምቶን የመጣ ነው ነገር ህጻናት ቲያትር የሚባል እንኳን የማያውቁ ህጻናቶች ህጻናት ቲያትር መኖሮን ጨመር ማለት ነው፣ የማያውቁ ተመልካቾች ነበረ የነበሩት ማለት ነው። ስለዚህ አንድም በየክልሎቹ እንደዚ አይነት የህጻናት ቲያትር ቤቶች ይቋቋሙ እንደ ያን ማድረግ እንኳን ከባድ ቢሆን አሁን ያለውን ቲያትር ቤት እንኳን ቲያትሮችን ብወጣ በየክልሎቹ ላሉ ህጻናት ተደራሽ የሚደረጉባቸው መንገዶች ቢኖሩ ከፍተኛ ጥሩ ነው ብለን ነው ምና በዚህ ፈታኝ በሆነ ነገር ግን ደግሞ የተተኪውን ትውልድ ለመቅረጽ ደግሞ ትልቅ ሚና ባለው የጥበብ ስራ ውስጥ ለአመታት ሲለፉ የነበሩ ባለሙያዎች አሉ። እንደ አዋቂዎቹ ተዋናዮች እና የፊልም ሰሪዎች መድረኩንም ምስጋናውን የሚያገኙ አይመስለኝም። የተወሰኑትን ስማቸውን ማስታወስ መጥቀስ እንችል ይሆን? ለምሳሌ አሁን ኢትዮጵያ ውስጥ የለም፣ አሜሪካ ነው የሚገኘው ሰለሞን መንግስቴ፣ በጣም በርካታ የህፃናት ቲያትሮችን በታሪኩም ይመስለኛል ለቤቱ ብዙ ቲያትሮችን የጻፈ ሰው ነው። አሁንም ለረፍት ወደ ኢትዮጵያ ሲመጣ አንድ ቲያትር ጽፎ ይሄዳልና እሱም በዚህ አጋጣሚ እኛ በጣም እንፈልጋለን። ሌላ ደግሞ በሀይሉ ደርሶ የሚባል ባለሙያ አለ። እሱም ከኢትዮጵያ ውጭ ነው አሁን ያለው። እሱም በርካታ የሕጻናት ቲያትሮችን ደርሷል። ሌሎቹም አሁን እዚህ ሀገር ውስጥ ያሉ አሉ። አስታውሽ በነጋ ምናልባት ስሟን ታውቀዋለህ። ይ ስለማሰብ ከዛ በተጨማሪ ደግሞ በትወና ለምሳሌ ሌሎች ተማሪ እድሎች እያሏቸው ግን እኛ የህፃናት ቲያትርን ነው መስራት የምንፈልገው ብለው እስካሁንም ቤት ውስጥ ያሉ ባለሙያዎች አሉ። ደምሴ በየነ፣ ድርሻ ገብረ ማርያም፣ ዳንኤል ሸቱ፣ አንዱ አለም ካሳሁን፣ ሌላ ብዙ ሰዎች ወደ አዋቂ ቲያትር ቤት ሄደው መስራት ይችላሉ፣ እድሉም አላቸው። ግን አይፈልጉትም። እስካሁን የህፃናት ቲያትርን ነው መስራት ያለብን ብለው ቤት ውስጥ እያገለገሉ ያሉ ናቸው። ከዛ ውጪ እንግዲህ ቲያትር ቤት ብዙ በርካታ ባለሙያ ለአዋቂ ቲያትር ቤቶችን ያሰራቸው አርቲስቶች አሉ። የቲያትር ርዕሶችንም ማንሳት እንችል ይሆናል። ድሮ ድሮ በኢትዮጵያ ሬዲዮም በኢትዮጵያ ቴሌቪዥን ላይም ሲተዋወቁ እንሰማ ነበረ። አድማጮች እነዛን ቲያትሮች ቢያንስ እያሰቡ እንዲዘክሯቸው ለማድረግ አንድ ሁለቱን ሶስቱን መጥቀስ ይቻል ይሆን? ዶዮ የሚል ቲያትር ነበረ የገንፎ ተራራ በቅርብ ጊዜ ደግሞ፣ እኔ እንግዲህ እዛ ከገባሁ የማውቀው ሶስት መናሳቶች የሚል ትያትር አለ። ሻምፒዮና የሚል ትያትር ነበረ። የተቀደደው ተራራ፣ የብር ላይ ነዋሪዎች በጣም ብዙ ናቸው በጣም አመሰግናለሁ እኔ ክፍለ ሀገር ልጅ ነበርኩ ቲያትር የማየት እድሉ አልነበረንም ነገር ግን በኢትዮጵያ ቴሌቪዥን ተቀርጸው ከቀረቡና ከማድረሳቸው ቲያትሮች መካከል አንድ ተንኮሎ የሚል ቲያትር ነበረ ልክ ነህ ተንኮሎ አለ የሰራችሁ ስላለው ነገር ትልቅ አክብሮት አለኝ ለነበረን ቆይታ በእጅጉ አመሰግናለሁ መልካም ምሽት ይሁን ለወቱ እሺ እኔም በጣም አመሰግናለሁ እንደዚህ የህጻናት ቲያትርን ትኩረት መሰጠት አለበት ብላችሁ እናንተም እንደዚህ አይነት ፕሮግራም በማዘጋጀታችሁ በቴያትር ቤት ስም በጣም ሀብታሙንና እንግዳውን እኛም እናመሰግናለን። አድማጮች ወደ ዕለቱ የመጨረሻ ዝግጅት እንውሰዳችሁ። የኢትዮጵያና የአርሜንያ ግንኙነት ከዘመነ አክሱም የሚጀምር መሆኑን እና በዘመናዊቱ ኢትዮጵያም የአርመኖች አሻራ በጉልህ የታተመበት ነው ብለዋል በኢትዮጵያ የአርሜንያ አምባሳደር። አምባሳደር አርተም አዝናውሪያን ሰሞኑን ወደ ድሬዳዋ ጎራ ብለው ነበር። አምባሳደሩ ከቪኦኤ ጋር ቃለ ምልልስም አድርገዋል። የታሪክ ባለሙያን ያካተተ ታሪካዊና ባህላዊ ትስስሩን የሚዳስሰው ዘገባ አዲስ ቸኮል ያስደምጠናል። ባለፈው ሳምንት በኢትዮጵያ የአርመን ተልዕኮ ፈጻሚ አርተም አዝናዋሪያን በድሬዳዋ ጉብኝት አካሂደው ነበር። የጉብኝታቸው መነሻ በምስራቅ ኢትዮጵያ የአርመኖችን አሻራ ማሰስ ነበር። ከአክሱም ዘመን ይጀምራል የሚባለው የኢትዮ አርመን ግንኙነት በወሎ ሐይቅ ከተማና በሰሜን ሸዋ አሁን ድረስ አንያ ተብላ በምትጠራው ስፍራ አሻራውን የቶ መሆኑን የሀገር ይናገራሉ። በኢትዮጵያውያንና አርሜኒያውያን መካከል ስለነበረው ግንኙነት የሚያወሱት የመጀመሪያ መዛግብት ወደ አክሱም ዘመነ መንግስት ይመራሉ። ተጨባጭ የሆኑት ግንኙነቶች ግን የጀመሩት በስምንተኛው ክፍለ ዘመን ነው። ካልተሳሳትኩ ሙስሊም ሀገራት ግብፅን በሚወሩበት ጊዜ በዚያ የሚኖሩ አርመናውያን ከግብፅ ሸሽተው የአባይን ወንዝ ተሻግረው ደሴ አካባቢ በሚገኝ ሐይቅ ከተማ አርፈዋል። ቃሉ ከአርመኒያ ጋር የተያያዘ ነው ማለት አይደለም። ሌላ ትኩረትን የሚስብ ማስረጃም አለ። በደብረ ሲናና ሸዋረቢት መካከል አርመኒያ የምትባል የአርመን ማህበረሰብ መኖር የነበረች ትንሽ ከተማ አለች። በምስራቅ ኢትዮጵያ በድሬዳዋና ሀረር ከተሞች አካባቢውን በማዘመን ሂደት ውስጥ ተሳታፊ የነበሩ ነጋዴና መሐንዲስ አርመኖች ይኖሩ ነበረ። በአጠቃላይ በሀገሪቱ ማለት እንችላለን። ካልተሳሳትኩ በሀደር የሀር ጨርቅን ከሸጡ ወይም ካመረቱ የመጀመሪያዎቹ ነጋዴዎች መካከልም ናቸው። አዎንታዊ ያሻራቸውን ካሳረፉ የውጭ ዜጎች መካከል አርመኖች ይጠቀሳሉ። በድሬዳዋ ባህልና ቱሪዝም ቢሮ የባህል ቅርስ ባለሙያው አቶ ገበየው ይናገራሉ። ከሀገራቸው ሲመጡ በተለይም የተለያዩ የንግድ ክህሎትን እና በተለይም የሙዚቃ ኢንዱስትሪውን በአገራችን ውስጥ ከማሳደግ እና የኢትዮጵያ የሙዚቃ ትምህርት ቤት እንዲጀመር ከማድረግም አንጻር ትልልቅ ስራዎችን የሙዚቃ ኢንዱስትሪውም በህትመትም በማስተዋወቅ ትልቅ አሻራ ጥለው ያለፉ ማህበረሰቦች ናቸው ተብሎ ይታመናል። በአዲስ አበባ ውስጥ በተለይም በዚህ በኡራኤል አካባቢ ሰፊ ማህበረሰብ ሰፍሮ የተለያየ የንግድ ስራዎችን ሲሰሩ እንደነበርና ከአዲስ አበባ ባሻገር ሀረርም የተወሰነ ጊዜ የኖሩበት ሁኔታ ነበረ። አርመኖች ከአዲስ አበባም የንግድ እንቅስቃሴያቸውን የግንባታ ጥበባቸውን እያስፋፉ እንደ አንድ ኮሚኒቲ ደብረዘይት ላይ እንደሰፈሩ መረጃዎች ያሳያሉ። አርመኖች ወደ ድሬዳዋ የመጡት በተለይ ያው በታሪክ የቱርክ ጎረቤት ናቸው። በወቅቱ ከሚመጡ ክጋር በነበራቸው ግጭት ከሀገራቸው ተፈናቅለው ነው የመጡት። እንደመጡ መጀመሪያ ያረፉት ሀረር ነበረ። ከሀረር ነው ነቅለው መጥተው ድሬዳዋ ላይ ያረፉት ማለት ነው። የአንደኛው ዓለም ጦርነትን ተከትሎ ቀዳማዊ ኃይለስላሴ ያኔ አልጋ ወራሽ ራስ ተፈሪ መኮንን ከኢየሩሳሌም ወደ ኢትዮጵያ መጧቸው አርባ ወላጅ አልባ አርመን ህጻናት ታሪክም በብዙዎች ጎልቶ የሚታወቅ ነው። ምኒልክ ንጉሥ ምኒልክ ለሥልጣን ከበቁ በኋላ አርመኖች ወደ ኢትዮጵያ እንዲመጡ ጋብዘዋል። አርመኖችም እንደ ታማኝ የሀገሪቱ ዜጎች ሁሉ ጥሪውን በመቀበል ሀገሪቱን ለማዘመን የድርሻቸውን አበርክተዋል። አዳዲስ ዘመነኛ ማሽኖችን ወደዚህ ሀገር አምጥተዋል። እውቀታቸውንና ተሰጧቸውን ይዘው ወደዚህ መጥተዋል። አርመናውያን በዚህ ሀገር ውስጥ ትኩረትን ያገኘ ስፍራ አላቸው። አብዛኞቹ ከቱርክ የዘር ማጥፋት ጥቃት ሸሽተው ወደዚህ ከመጡ ሰዎች የሚወለዱ ናቸው። የአውሮፓ ትምህርት እውቀትና ተሰጦ አላቸው። ምኒልክ ታማኝ ዘጋ ያደረጓቸውን አርመናውያን እውቀታቸውን ኢትዮጵያ ከአውሮፓና ምዕራብ ሀገራት ጋር ያላትን ግንኙነት ለማጠናከር አውለውታል። ስለሆነም አርመናውያን ለዚች ሀገር ዘመናዊነት በእጅጉ አስተዋጽኦ ነበራቸው። ሌሎች አርመኖቹም ኢትዮጵያ ውስጥ በልዩ ልዩ መስኮች አሻራቸው እንዳሳረፉ ነው የባህልና ቅርስ ባለሙያው አቶ ገበየው የሚያስረዱት። እነኚህ ከአርመን የመጡ ኮሚኒቲዎች ይሄ ከመሆኑ በፊት ድሬዳዋ እንደተመሰረተች በአጭር ጊዜ ውስጥ ባቡሩ እዚህ በቆየበት ጊዜ፣ ወደ አዲስ አበባ ግንባታ ከመጀመሩ በፊት እና መንገድም ከመጀመሩ በፊት የአርመኖች ትልቁ አሻራ ከድሬዳዋ ግብአትን ከውጭ የሚመጡ ግብአቶችን በዜላ በኩል በጅቡቲ በኩል የሚመጡትን ግብአቶች በበሬ የሚጎተቱ ጋሪዎችን ከራሽያ አምጥተው በበሬ የሚጎተቱ ጋሪዎችን አምጥተው ከዚህ እስከ አዲስ አበባ ያጓጉዙ ነበረ። ቴሪ ታዚክስታን የሚባል ትሪኪዛን የሚባል የአርመን ዜጋ ነው ይህንን የትራንስፖርት ኢንዱስትሪ ወደ ሀገራችን ያመጣው። እንግዲህ በወቅቱ ትላልቅ የአይረን ሺቶችን ወደ መሀል ሀገር ቤተ መንግስቱ ሲገነባ፣ የአባይ ድልድይ ሲገነባ በነኚህ በበሬ የሚጎተቱ ጋሪዎች ናቸው ትልቁን ትራንስፖርት ከዚህ ወደ አዲስ አበባ ሲያጓጉዙ የነበረው። በተመሳሳይ የሲጋራ ፋብሪካ ሲገራ በዚህ ንጉስ የሚባል በድሬዳዋ ሲገራን እያተሙ ለአካባቢው ለምስራቅ ኢትዮጵያም ለመሀል ሀገርም በማቅረብ በንግድ እንቅስቃሴ ውስጥም ትልቅ አሻራ ጥለው ያረፉ ናቸው። በዓለም ላይ አሉ ተብለው ከሚገመቱት 11 ሚሊዮን አርመኖች ሶስት ሚሊዮኑ ብቻ ናቸው በአርሜኒያ የሚኖሩት ቀሪዎቹ በተለያዩ ክፍለ ዓለማት ተበታትነው ይኖራሉ። አርመኖች በዋናነት ከአርሜኒያ በጅምላ ተፈናቅሎ ሌላ ቦታ የሰፈሩት መጀመሪያ ላይ በሮማንና ቤዛንታይን አገዛዝ ወቅቶች ነበር። ቀጥሎ በመካከለኛው ዘመን ሙስሊም አምልኮች ወደ አካባቢው ሲስፋፉ ጥቃት በመሸሽ በርካታ አርመኖች አካባቢያቸውን ትተው ወደ ተለያዩ ሀገራት የተበታተኑ ሲሆን ለሶስተኛ ጊዜ በጅምላ ሀገራቸውን ትተው የተበታተኑት ደግሞ በአንደኛው የዓለም ጦርነት ወቅት የኦቶማን ቱርክ ጭብጨፋ በመሸሽ ነበር። ከሶስቱ የጅምላ ስደቶች በሁለቱ ጅምላ ስደቶች አነስተኛ ቁጥር ያላቸው አርመኖች ወደ ኢትዮጵያ መጥተዋል። የማምልኮቹን ጥቃት በመሸሽ ወደ ወሎ ሀይቅና ሰሜን ሸዋ አርማኒያ የሄዱበት እንዲሁም በአንደኛው የዓለም ጦርነት ማግስት አርባዎቹ ልጆችና ሌሎችም አርመኖች በኢትዮጵያ ስልጣኔ ጉልህ ሚና የተጫወቱበት ዘመን ላይ በቀዳማዊ ኃይለ ሥላሴ ዘመን እስከ 2800 ይደርሱ እንደነበር ከሚገመቱት አርመኖች መካከል ነርሲስ ናልባንዲያን በኢትዮጵያ የመጀመሪያውን ዘመናዊ ሙዚቃ ባንድ በማቋቋምና በዮፍታሔ ንጉሤ የተደረሰውን የመጀመሪያውን የኢትዮጵያ ህዝብ መዝሙር ዜማ በመስራትና በማቀናበር ከሌሎች ጎልተው ይታወቃሉ። ታዋቂው ሰዓሊ እስክንዱ ቦጎሲያንም ምንጩ ካርሜኒያን እንደሆነ ነው የሀገሪቱ አምባሳደር የሚናገሩት። ብዙዎቻችሁ አርባውን ወላጆቻቸውን ያጡ የአርመን ህጻናትን ታሪክ የምታውቁ ይመስለኛል። ቀዳማዊ ኃይለ ስላሴ ኢየሩሳሌምን በሚጎበኙ ጊዜ ከቱርክ የዘር ማጥፋት ጭብጨፋ የተረፉ አርባ ወላጆቻቸውን የተነጠቁ ህጻናትን ያሉ ከብራስ በሚሰሩ መሳሪያዎች ሙዚቃ ሲጫወቱ አይተው በመደመማቸው እንክብካቤ ሊያደርጉላቸው ሊያሳድጓቸው ወሰኑ። ወደ ኢትዮጵያ ከማምጣት አልፈው አሳዳጊዎቻቸውም ሆነዋል። አርባው ሕፃናት ወደ ኢትዮጵያ ከመጡ በኋላ የዘመናዊ የኢትዮጵያ ሙዚቃ መሰረቶች ሆነዋል። እነዚህ ልጆችና ታላቃቸው የነበሩት ኮርቢያክ ናልባንዲያን ደርግ እስኪመጣ ድረስ ሀገሪቱ ትጠቀምበት የነበረውን ብሔራዊ መዝሙር ከማቀናበር ጀምረው በርካታ ሙዚቃዎችን ለኢትዮጵያ አበርክተዋል። በነገራችን ላይ እነዚህ ልጆች የአፍሪካ አንድነት ድርጅት የሚባለውን ተቋም መዝሙርም ሰርተዋል። ነርሲስ ናቸው ቅንብሩን የሰሩት። ኢትዮጵያ ሁለት የአርመን አብያተ ክርስቲያናት ያሉ ሲሆን እነሱም አዲስ አበባ ከተማ የሚገኘው የቅዱስ ጊዮርጊስ ቤተ ክርስቲያንና በድሬዳዋ ከተማ የሚገኘው የቅዱስ ሚናስ ቤተ ክርስቲያን ናቸው። በአሁኑ ሰዓት ምዕመን የሌለው የድሬዳው የቅዱስ ሚናስ ቤተ ክርስቲያን በአስተዳደሩ ባህልና ቱሪዝም ጽህፈት ቤት ጥበቃና እንክብካቤ እየተደረገለት ይገኛል። በቀጣይም ቤተ ክርስቲያኑ ወደ ሙዚየምነት ለመቀየር እቅድ እንዳለ ነው የባህልና ቱሪዝም ጽህፈት ቤት ኃላፊው አቶ ሚካኤል እንዳለ የሚናገሩት። ምን ቸርችን የድሬዳ ባህልና ቱሪዝም ጽህፈት ቤት ጥበቃ እያደረገለት እስካሁን ድረስ የተለያዩ እንደዚህ ዛሬ አምባሳደሩ እንደመጡት ሁሉ ሌሎች የአርመን ዜጎችም ወደ ከተማችን ሲመጡ እንዲጎበኙት እየተደረገና አንዱ የቱሪስት መዳረሻ ቦታ ነው። በቀጣይም እንግዲህ ይህንን የቱሪስት መዳረሻ ቦታ በማልማትና የተለያዩ ፕሮጀክቶችን አብሮ ለመስራት መነሻ የሚሆኑ ውይይቶችን ዛሬ አድርገናል። እንግዲህ ቀጣይ ውይይቶቹ ወደ ሰነድ ሲቀየሩ ወደ መሬት ሊውሉ ሲሉ ደግሞ በተመሳሳይ ለህዝብና ለሌሎች አካላቶችም ይፋ የምናደርጋቸው ይሆናል። በአሁኑ ሰዓት በኢትዮጵያ ኤምባሲዋን ለመክፈት ዝግጅት ላይ ያለችው አርሜኒያ በተልኩ ጉዳይ ፈጻሚነት የሾመቻቸው አርተ ማዝናወሪያን የኢትዮጵያና የአርሜንያን ግንኙነት በባህልና ቅርስ ብቻ ሳይሆን በህዝብ ህዝብና በኢኮኖሚ ለማስተሳሰር ያስባሉ። ከአዲስ አበባ ቀጥሎ በርካታ የአርመ ማህበረሰብ ባት የነበረችው ድሬዳዋን በመጎብኘታቸውም ደስተኛ ናቸው። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። እስከ ፕሮግራማችን ፍጻሜ ድረስ በተከታዩ ሙዚቃ ዘና ትሉ ዘንድ ልተዋችሁ። በእኛ በኩል ሰላም፣ በደህና ደሩ። We don't And you